Amas a ganta fa de fufa. The Voice of America, <applause> -O yeah, the away. Iê, a América tems በትግራዩ ጦርነት ሳቢያ ተሰደው ሄዱ ከተባሉና በሱዳን የመጠለያ ካምፖች ከነበሩ ስደተኞች የወሰኑት ከመጠለያ ወጥተው የት እንደሄዱ አላውቅም ሲል የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። የኢትዮጵያ መንግስት በበኩሉ ቀደም ሲልም ተዋጊ የነበሩ ናቸው ያላቸውን በመጠለያው የነበሩ ሰዎች አሁንም ከሕወሓት ጋር ተቀላቅለዋል ይላል። on UNHCR statements as regards to the ስላወጣው መግለጫ ከአንድ ሳምንት ተኩል በፊት በአማራ ክልል ከህወሓት ጎን ተሰልፈው ሲዋጉ ከተገደሉት የተወሰኑት ስደተኞች ያሉበት ቦታ አልተረጋገጠም ከተባሉት መካከል መሆናቸውን የሚያሳይ የUNHCR መታወቂያ እንደተገኘባቸው የክልሉ አመራር አረጋግጧል። የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ ቢለኔ ስዩም ናቸው። ሙሉ ዘገባው በእነቱ አብይረስ ይቀርባል። በሀገራዊ ምክክር ሂደቱ የማንኛውም አካል ጣልቃ ገብነት ቦታ የለውም ሲል ሁሉን አቀፍ ሀገራዊ ምክክር ኢትዮጵያ የተሰኘው ጥምረት አስታወቀ። የዚህንም ዝርዝር ይዘናል። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርካታ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ጳጉሜ 4 2013 ዓም ስርጭታችን ጋር የሚሽቱ አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪያችን ብርሃን ኃይሉ ከቴክኒክ መሐንዲሱ ቶኒ ከዋና አዘጋጇ ጽዮን ግርማ ከዌብና ማኅበራዊ መገናኛ አቀናባሪያችን አበባየው ገበያውና እንዲሁም በያሉበት ሆነው የዕለቱ ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ። ጤና ይስጥልን፣ አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ደረጀ ደስታ ነኝ። በትግራዩ ጦርነት ምክንያት ተሰደው ሄዱ ከተባሉና በሱዳን የመጠለያ ካምፖች ከነበሩ ስደተኞች የተወሰኑት ከመጠለያው ወጥተው የት እንደሄዱ አላውቅም ሲል ዩኤንኤችሲአር አስታውቋል። እነዚህ ሰዎች ስደተኞች ሳይሆኑ የማይካድራን ጭፍጨፋ የፈጸሙ የህወሓት ወጣቶች መሆናቸውን አስቀድሞ መናገሩን ያስታወሰው የኢትዮጵያ መንግስት በበኩሉ አሁንም ከህወሓት ጋር መቀላቀላቸውን አመልክተዋል። ሰሞኑን በጭና የተፈጸመውና ሴቶችና ህጻናትን ጨምሮ ወደ ሁለት መቶ ንጹሀን የተገደሉበት ጭፍጨፋም የማይካድራው ቅጥያ ነው ሲሉ የጠቅላይ ሚኒስትሩ ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ዛሬ ለጋዜጠኞች ተናግረዋል። ሳምሪ በመባል የሚጠሩ በህወሓት የተደራጁ ወጣቶች በማይካድራ በፈጸሙት ግድያ ከ600 በላይ ንጹሃን ዜጎች መሞታቸውን የኢትዮጵያ ሰብአዊ መብት ኮሚሽን ማስታወቁ ይታወሳል። ህወሓት ግን ይህን የጥናት ውጤት ጨምሮ ሁሉንም ውንጀላዎች አስተባብሏል። ዝርዝር ዘገባው በአብይ ርዕስ ይቀርባል። በሶማሊያ የደህንነት ሰራተኛ ግድያ ምክንያት የአገሪቱ ፕሬዝደንትና ጠቅላይ ሚኒስትር በኃይል ሽኩቻዎች ውስጥ ወድቀዋል። ጠቅላይ ሚኒስትሩ መሐመድ ሁሴን ሮብሌ የሶማሊያን የጸጥታና ብሔራዊ ደህንነት ኃላፊ ፋሃድ ያሲንን የደህንነት ሰራተኛቸውን ግድያ በምርመራ ማጣራት አልቻሉም በማለት ባለፈው ሳምንት ከስልጣን አንስተዋቸው ነበር። ሆኖም ፕሬዚደንቱ ውሳኔውን በመቃወም ያሲን የብሔራዊ ጸጥታ ጉዳይ አማካሪያቸው አድርገው ሾመዋቸዋል። መሐመድ ካህዬ ከመቋዲሾ ያደረሰንን ዘገባ ስመኝሽ ቆየ ታቀርበዋለች። ፕሬዚዳንት መሐመድ አብዱላሂ ፎርማጆ ትላንት የብሔራዊ ደህንነት ስብሰባ በመጥራት ከፍተኛ የጸጥታና ደህንነት ስልጣን ሽግሽግ አድርገዋል። በዚህም ከብሔራዊ ደህንነት ኃላፊነታቸው የተነሱትን ፋሃድ ያሲንን የብሔራዊ ደህንነት አማካሪያቸው አድርገው ሲሾሙ የቀድሞውን የባናዲር ቀጠና ደህንነት ኃላፊ ኮሎኔል ያሲን አብዱላሂ ለብሔራዊ ጸጥታና ደህንነት ተቋም ተጠባባቂ ዳይሬክተር አድርገዋቸዋል። ጠቅላይ ሚኒስትራቸው ሮቤል ግን የፕሬዝዳንቱን እርምጃ ወጣቷ የደህንነት ሰራተኛ ኢክራን ታሂል ፋራህን ግድያ ለማጣራት በሚደረገው ጥረት ፍትህ እንዳይገኝ የሚያሰናክል ነው ሲሉ ገልጸውታል። ፋራህ ከሰኔ ወር መጨረሻ ጀምሮ ያለ ችበት ሳይታወቅ ከቆየ በኋላ በዚህ ወር ተገላ መገኘቷ ተገልጿል። የደህንነት መስሪያ ቤቱ ግን እስካሁን ስላሟሟቷ መረጃ አልሰጠም። በሶማሊያ የላይኛው ምክር ቤት ቀሪ 19 መቀመጫዎችንና በታችኛው ምክር ቤት ለሚኖረው 275 መቀመጫ ተወካዮችን ለመምረጥ ሲጓተት የቆየው ምርጫ በቅርብ ጊዜ ይጀመራል ተብሎ እየተጠበቀ ነው። በሂራል ተቋም የጸጥታ ጉዳዮች ተንታኝ የሆኑት ሳሚራ አህመድ ግን በሁለቱ ከፍተኛ ባለስልጣናት መካከል የደረሰ ሰው የስልጣን ሽኩቻ የሶማሌ የጸጥታ ደህንነትንና የዓለም አቀፍ አጋሮችን ስራ አስቸጋሪ እንደሚያደርገው ገልጸዋል። ጠቅላይ ሚኒስትሩ የምርጫውን ሂደት ከፊት ሆነው እንዲያስተባብሩ ኃላፊነት ተሰጥቷቸዋል። እስካሁንም በጥሩ ሁኔታ እየሄደ ነው። ሆኖም አሁን በሁለቱ መካከል የተፈጠረው ልዩነት የጸጥታውን ሁኔታና በምርጫ ሂደቱ ላይ የሚኖረውን ተአማኒነት ይጎዳዋል። በመጪው ምርጫ ለፕሬዝዳንትነት የሚወዳደሩት የተቃዋሚ ፓርቲዎች አመራሮች ለጠቅላይ ሚኒስትሩ ድጋፋቸውን የገለጹ ሲሆን የፕሬዝዳንቱን እርምጃ የምርጫ ሂደቱን አቅጣጫ የሚያስቀይር ነው ብለዋል። ኤኮዋስ ተብሎ የሚታወቀው የምዕራብ አፍሪካ አገሮች ስብስብ በቅርቡ ጊኒ ውስጥ የተደረገውን መፈንቅለ መንግስት ተከትሎ ጊኒን ከስብስቡ ውስጥ ያገዳት መሆኑን አስታውቋል። የአገራቱ የምጣኔ ሀብት ማህበረሰብ አባላት ዛሬ ረቡዕ ባወጡት መግለጫ በጊኒ ህገ መንግስታዊ ስርዓት በአስቸኳይ በቦታው እንዲመለስ ጠይቀዋል። በቅርቡ በጊኒ በተካሄደ መፈንቅለ መንግስት የአገሪቱ የቀድሞ ፕሬዚደንት አልፋ ኮንዴን ከስልጣን መነሳታቸው ይታወሳል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት የሰብአዊ መብት ባለሙያዎች ሰባት ዓመት በሞላው በየመን የእርስ በርስ ጦርነት መካከል ያሉና ሊቋቋሙት በማይችሉት ችግር ውስጥ የተዘፈቁ በሚሊዮኖች የሚቆጠሩ የመናውያን ዓለም አቀፉ ማህበረሰብ ቸል ብሏል አሉ። ይህን ያሉት በተባበሩት መንግስታት ቡድን ውስጥ በየመንና በቀጠናው እጅግ እውቀት ያላቸው ሶስት የተከበሩ ባለሙያዎች ሲሆኑ የተባበሩት መንግስታት የሰብአዊ መብት ምክር ቤት በቀጣዩ ሳምንት በጉዳዩ ላይ ሪፖርት ያቀርባል። ኤደን ገረመው የሊሳ ሽላይንን ዘገባ እንደሚከተለው ታቀርበዋለች። የተባበሩት መንግስታት ድርጅት በዚህ አመት ብቻ አንድ ሺ ሁለት መቶ የሚሆኑ ሲቪል የመናውያን ሞተዋል አሊያም ጉዳት ደርሶባቸዋል ሲል አስታውቋል። ይሄ አሀዝም እንደ ኤሮፓያን አቆጣጠር በ ሁለት ሺ አስራ አምስት አመተ ምህረት ጦርነቱ ከተጀመረበት ጊዜ አንስቶ የሞቱትና ጉዳት የደረሰባቸውን ሀያ ሺ ሰዎችን አይጨምርም። በተጨማሪም የተባበሩት መንግስታት የሰብአዊ ረድኤት ቢሮ ሪፖርት ሁለት መቶ ሰላሳ ሶስት ሺ ሰዎች በረሀብ በህመም፣ በጤና አቅርቦት እጥረትና የምጣኔ ሀብት ውድቀት እንዲሁም ሌሎች ቀጥተኛ ሆኑ ምክንያቶች ህይወታቸው ማለፉን ገልጿል። እጅግ የተከበሩት ባለሙያው አርዲ ኢምስል ጽሀን ዜጎች በዚህ ግጭት ውስጥ ይበልጡን ወደ ረሀብ፣ ድህነት፣ መከራና ችግር እየዘቀጡ ትልቅ ዋጋ እየከፈሉ ነው ሲሉ ተናግረዋል። የባለሙያዎቹ ቡድን በተባበሩት አረብ ኤሚሬትስና በሳውዲ አረቢያ የሚደገፈውን የየመንን መንግስትና በኢራን የሚደገፉትን የሁቲ አማጺያንን ለተፈጸሙ እጅግ ብዙ ግፎች ከሷቸዋል። ግርፋት፣ የሰዎች መጥፋት፣ አስገድዶ መደፈር፣ በጅምላ መታሰር በሁሉም አካላት የተፈጸሙ ግፎች ናቸው። በተመሳሳይ የተከበሩ ባለሙያ መሊሳ ፓርኬ በየመን ያለው ሁኔታ ዓለም አቀፍ አጀንዳ መሆን አለበት ያሉ ሲሆን፣ ባለሙያዋ ሊያገግም የማይቻል ጉዳት እየደረሰ ነው፣ ትምህርት፣ ምግብና እንዲሁም የጤና ሽፋንን የተከለከሉ ሕጻናት ወታደሮችን እያየን ነው ብለዋል። በተጨማሪም ከጦርነቱ በፊትም የሴቶች መብት በማይከበርባት የመን አሁን ደግሞ ሁኔታው ከፍቷል ሲሉ አሳስበዋል። ሪፖርቱ በተጨማሪም ካናዳ፣ ፈረንሳይ፣ ኢራን፣ ብሪታንያና ዩናይትድ ስቴትስን ጨምሮ በ የመን ጦርነት ላይ ላሉ አካላት የጦር መሳሪያዎችን ይሰጣሉ በተባሉ ሀገራቶች ላይ ያልተሟላ ዝርዝርም አውጥቷል። ለሌሳ ሽላይን ዘገባ ኤደን ገረመው ከዋሽንግተን ዲሲ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በመላው አገሪቱ ባልተጠበቀ መንገድ እየጨመረ የመጣውን የኮቪድ-19 ወረርሽኝ አስመልክቶ ዛሬ ከሰዓት በኋላ በዋይት ሀውስ በሚያደርጉት አብይ ንግግራቸው ወረርሽኙን ለመከላከል የነደፉትን አዲስ ስትራቴጂ አስተዋውቃሉ። የዋይት ሀውስ ቃል አቀባይ ጄንሳኪ ትላንት ለሪፖርተሮች እንደተናገሩት ፕሬዚደንት ባይደን የግሉን ዘርፍ ተሳትፎ ጨምሮ ብዙ አሜሪካውያን ክትባቶቹን በመውሰድ ወረርሽኙን በመከላከል እንዲያግዙ ለማበረታታት የተነደፉ ስድስት ዘዴዎችን ያስተዋውቃሉ። የፕሬዝደንቱ ንግግር በተለይም ከዴልታ ቫይረስ ዝርያ ጋር በከፍተኛ ሁኔታ እየጨመረ የመጣውን የኮቪድ-19 ቫይረስ ተጋላጭነት ከእሱም ጋር ተያይዞ የሚሞቱና ሆስፒታል የሚገቡ ሰዎች ቁጥር መኖሩ እየተነገረ ባለበት ወቅት ነው። በተያያዘ ዜናም ፕሬዝደንት ባይደን ዛሬ ሐሙስ፣ 25 ሚሊዮን የሚሆኑ የፌዴራል መንግስት ቋሚና የኮንትራት ሰራተኞች የኮቪድ-19 ክትባትን እንዲወስዱ ትዕዛዝ ለማስተላለፍ እቅድ ያላቸው መሆኑ ተመልክቷል። ይህም የኮሮና ቫይረስ ወረርሽኝን ጥረት ለመከላከል በሚደረገው ጥረት አካል መሆኑ የተገለጸ ሲሆን ሰራተኞቹ ቀደም ሲል የነበራቸውን በየጊዜው የመመርመርና ምርጫ ብቻ በማስቀረት ክትባትን የሚያስገድድ እንደሚሆን ተገልጸዋል። የዓለም ጤና ድርጅት የአፍሪካ ዲሬክተር ዛሬ ሐሙስ በሰጡት መግለጫ በአፍሪካ አዲስ የኮቪድ-19 ተጋላጮች ቁጥር ባለፈው ሳምንት ውስጥ በ23 ከመቶ መቀነሱን አስታወቁ። ቁጥሩ ካሸቀበበት ካለፈው ሐምሌ ጀምሮ ባለፉት ስምንት ሳምንታት በዚህ መጠን ሲቀንስ ይህ የመጀመሪያ ነው ብለዋል የጤና ድርጅት ኃላፊው ማት ሼድሶ ሞኦቲ። ይሁን እንጂ የወረርሽኙ መጠን መቀነሱ ጥሩ ቢሆንም አዲሱ የዴልታ ቫይረስ ዝርያ ቁጥር በመጨመሩ ችግሩን ያባባሰው ሲሆን የሶስተኛ ዙር የወረርሽኙ ሂደትም ከተገመተው በላይ ዘለግ ላለ ጊዜ እንዲቆይ እንደሚያደርግ ይጠበቃል ብለዋል ኃላፊዋ ጨምረው። በአፍሪካ ወረርሽኙ ከተጀመረበት ጊዜ ጀምሮ 200000 ሰዎች የሞቱበትን አሳዛኙን የኮቪድ-19 ወቅት አሳልፈዋለች ብለዋል። የአፍሪካ በሽታ መቆጣጠርና መከላከል ማዕከል እንዳስታወቀው ደግሞ ከአህጉሪቱ ሙሉውን ክትባት የወሰዱት 3 ከመቶ ብቻ ናቸው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የኮቪድ-19 ክትባቶችን አቅርቦት ለማሳደግ ዓለም አቀፍ ጉባኤ ይጠራሉ ተብሎ እንደሚጠበቅ የዩናይትድ ስቴትስ ዜና ማሰራጫዎች ዘገቡ። ጉባኤው በዚህ ወር መገባደጃ ላይ በተባበሩት መንግስታት ጠቅላላ ጉባኤ በሚደረግበት አካባቢ እንደሆነም ተገልጿል። ዋሽንግተን ፖስት ጋዜጣ እንደዘገበው የመነጋገሪያው አጀንዳው የዓለም ጤና ቀውስን አስመልክቶ ሲሆን በታዳጊ አገሮች ያለውን የክትባት ስርጭት አድላዋይነትና ዘገምተኝነት ለማስወገድ በጋራ ለመቅረፍ እንዲቻል በዓለም መሪዎች መካከል ያለውን ቅንጅት ለመፍጠር እንደሆነ ተመልክቷል። ዩናይትድ ስቴትስና ሌሎች የበለጸጉ አገሮች ወረርሽኙ በበረታባቸው ድሆቹ አገሮች የሚያደርጉት የኮቪድ-19 ክትባት ስርጭት እጅግ አነስተኛ በመሆኑ ከፍተኛ ወቀሳ እየተዘነዘ የተዘረባቸው መሆኑ ይታወቃል። የምሽቱ ዜና ይሄው ነበር። ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን ለሰዓቱ ያለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው ሐሙስ ጳጉሜ 4 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25፣ እና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን የዕለቱን አብይ ርዕስ በትግራዩ ጦርነት ሳቢያ ተሰደው ሄዱ ከተባሉና በሱዳን የመጠለያ ካምፖች ከነበሩ ስደተኞች የተወሰኑት ከመጠለያው ወጥተው የት እንደሄዱ አላውቅም ሲል የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር አስታወቀ። እነዚህ ስደተኞች ሳይሆኑ የማይካድራ ጭፍጨፋ የፈጸሙ የህወሓት ወጣቶች መሆናቸውን አስቀድሞ መናገሩን ያስታወሰው የኢትዮጵያ መንግስት በበኩሉ አሁንም ከህወሓት ጋር ተቀላቅለዋል ይላል። ሰሞኑን በጭና የተፈጸመው እንዲሁም ሴቶችና ሕፃናት ጨምሮ ወደ ሁለት መቶ ንጹሐን የተገደሉበት ጭፍጨፋ የማይካድራው ቅጥያ ነው ሲሉ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ዛሬ ለጋዜጠኞች ተናግረዋል። ሳምሪ በመባል የሚጠሩት በህወሓት የተደራጁ ወጣቶች በማይካድራ የፈጸሙት ግድያ ከ ስድስት መቶ በላይ ንጹሐን ዜጎች መሞታቸውን የኢትዮጵያ ሰብአዊ መብት ኮሚሽን ማስታወቁን ጠቅሶ ህወሓት ግን ይህንን የጥናት ውጤት ጨምሮ ሁሉንም ውንጀላዎች ማስተባበሉን እስክንድር ፍሬው በህክል በተከታዩ ዘገባው ይዘረዝራል። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው ሳምንታዊ መግለጫ በርካታ ንጹሐን ዜጎች ከተገደሉበትና በሰሜን ጎንደር ዳባት ወረዳ ከተፈጸመው ግድያ በኋላ የመጀመሪያው ነው። መግለጫውን የሰጡት የጽህፈት ቤቱ የፕሬስ ክፍል ኃላፊ ቢለኔ ስዩም የጉዳቱ መጠን በሚገባ እንደሚጣራ አመልክተዋል። በአማራ ክልል ዳባት ወረዳ ጭና ተክለ ሃይማኖት በተባለ ቀበሌ አሸባሪ ህወሀት ሴቶች፣ ህጻናት፣ አረጋውያንና ዲያቆናት ይገኙባቸው ወደ ሁለት መቶ የሚጠጉ ንጹሐንን መጨፍጨፉ ተረጋግጧል ታውቋል። ፌዴራል መንግስቱ እነዚህን ንጹሐንን ኢላማ ያደረጉ ግድያዎች በእጅጉ ያወግዛል። በትክክልም ምን ያህል ሰዎች እንደተገደሉ የሚያጣራ ኮሚቴም በቦታው ላይ ይገኛል። እናም ቁጥሩ ሊለወጥ ይችላል። የኢትዮጵያ ሰብአዊ መብት ኮሚሽን ትናንት ባወጣው መግለጫ ሟቾቹ በእርግጥም ንጹሐን ዜጎች ስለመሆናቸው ከጥቃቱ ያመለጡ መናገራቸውን አመልክቷል። ግድያው የተፈጸመው እየሸሹ በነበሩ የህዋት ታጣቂዎች እንደሆነ ነዋሪዎች መናገራቸውንም ጠቅሷል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በጭና የተፈጸመው ጭፍጨፋ ልክ እንደማይካድራው ሁሉ ለበቀል እየተደረገ ነው ብለዋል። በቅርብ ቀናት አሸባሪ ህወሓት ትልቅ ኪሳራ ደርሶበታል። ከአፋርና ከአማራ ክልሎች ተመትቶ እየተሸነፈ ነው። እናም እነዚህ ግድያዎች በንጹሐን ዜጎች ላይ የተፈጸሙ የበቀል ግድያዎች ናቸው። የጭና ጭፍጨፋ የማይካድራው ቅጥያ ነው። በቅርብ ግጭቱ እንደተጀመረ በህወሓት ሳምሪ ቡድን የተፈጸመው እና ከአንድ አንድ ሺህ በላይ የአማራ ብሔር ተወላጆች በጭካኔ የተገደሉበት የማይካድራው ቅጥያ ህዋት የቀደመውን የማይካድራ ጭፍጨፋም ሆነ የሰሞኑን የጭና ግድያ እንዳልፈጸመ ይገልጻል። የህዋት አመራሮች በተለያዩ አጋጣሚዎች ሲናገሩም ኃይሎቻችን ንጹሐን ዜጎችን ኢላማ አያደርጉም ብለዋል። በተለይ በማይካድራው ጭፍጨፋ ላይ ምርመራ ያደረገው የኢትዮጵያ ሰብአዊ መብት ኮሚሽን ድርጊቱ የተፈጸመው በህዋት በሚደገፍና ሳምሪ በተሰኘ የወጣት አደረጃጀት እንደሆነ ማረጋገጡ ይታወሳል። የኢትዮጵያ መንግስት በእነዚህ አይነት ግድያዎች የተሳተፈው የዚህ ሳምሪ የተሰኘ የወጣቶች ቡድን አባላት በሱዳን የስደተኞች ካምፖች እንደሚገኙ ሲገልጽ ቆይቷል። ቢለኔ ስዩም በዛሬው መግለጫቸው ይህንንም ጠቅሰዋል። ይህ ቡድን በስደተኝነት ስም ወደ ጎረቤት ሱዳን መሸሹን መንግስት አስቀድሞ ተናግሯል። ዓለም አቀፉ ማህበረሰብ ግን መንግስትን ለስደተኞች ሸክም ደንታ የሌለው አድርጎ በመወንጀል መረጃውን አልተቀበለውም። ባለፉት ሳምንታት ግን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአርን መታወቂያ የያዙ የህወሀት ተዋጊዎች በአማራ ክልል ተገኝተዋል። የተባበሩት መንግስታት ት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ባወጣው መግለጫ በሱዳን የመጠለያ ካምፖች የሚገኙ ኢትዮጵያውያን ስደተኞች ቁጥር ባለፉት ወራት መቀነሱን ጠቅሷል። ስደተኞቹ ከመጠለያ ካምፖቹ ወጥተው የት እንደሄዱ ግን ማረጋገጥ እንደማይችል ነው ያስረዳው። በዚህ የዩኤንኤችሲአር መግለጫ ላይ ምላሽ የሰጡት ቢለኔ ስዩም ግን ከካምፖቹ ከወጡት ስደተኞች የተወሰኑት የት እንዳሉ እናውቃለን ብለዋል። የሱዳን ካምፖችን ለቀው የሄዱ ስደተኞች ያሉበትን ቦታ በተመለከተ ዩኤንኤችሲአር ስለወጣው መግለጫ ከአንድ ሳምንት ተኩል በፊት በአማራ ክልል ከህወሓት ጎን ተሰልፈው ሲዋጉ ከተገደሉት የተወሰኑት ስደተኞች ያሉበት ቦታ አልተረጋገ ጠም ከተባሉት መካከል መሆናቸውን የሚያሳይ የዩኤንኤችሲር መታወቂያ እንደተገኘባቸው የክልሉ አመራር አረጋግጧል። የኢትዮጵያ መንግስት በሚመለከተው አካል በኩል ሁኔታውን መከታተልና መመርመር እንደሚቀጥልም ቢለኔ ስዩም አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የተባበሩት መንግስታት የስደተኞች ኮሚሽን ናይሮቢ ከሚገኘው ቢሮችን ተጨማሪ መረጃ ለማግኘትና ቃለ ምልልስም ለማድረግ ሙከራ እያደረግን ነው፣ እንድትሳካልንም ይዘን እንመልሳለን። የዕለቱን አብይ እስ ነበር የተከታተላችሁት። አሁን ወደ መጽሔቱ ትንታኔ ርዕሶች እንሻገራለን። ይህም እዚያው አዲስ አበባ ያቆየናል። ሱዳን ከኢትዮጵያ የወረረችውን ግዛት ለቃ ካል ወጣች በድንበር ጉዳይ የሚነሱ የድርድር ጥያቄዎችን አልቀበልም ስትል ኢትዮጵያ በድጋሚ አስታወቀች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ኢትዮጵያ በተጠናቀቀው ዓመት ያስተናገደቻቸው ያሏቸው ዋና ዋና ዲፕሎማሲያዊ ፈተናዎችና ድሎች ያሏቸውን አንስተዋል። በዲፕሎማሲያዊ መስክ ኢትዮጵያ ከፍተኛ ፈተና ካስተናገደችባቸው ጉዳዮች መካከል የህዳሴው ግንብ ጉዳይ የኢትዮጵያና የሱዳን የድንበር ጉዳይ እንዲሁም በሰሜን ኢትዮጵያ ከተከሰተው ግጭት ጋር በተያያዘ የተከተሉ ዲፕሎማሲያዊ ፈተናዎች ይጠቀሳሉ። በእነዚህ ዲፕሎማሲያዊ መስኮች ኢትዮጵያ ስኬት አስመዝግባለች ሲሉ ነው አምባሳደር ዲና ሙፍቲ የተናገሩት። ለዝርዝሩ ኬኔዲ አባተ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ በተጠናቀቀው የ2013 ዓ.ም ኢትዮጵያ በዲፕሎማሲው መስክ ያጋጠሟትን ዋና ዋና ፈተናዎች አንስተዋል። አንዱ ቻሌንጅ የነበረው በህዳሴ ግድባችን ዙሪያ ነው። ግድቡን የህዳሴ ግድቡን የጸጥታ ስጋት አድርገው ኢንተርናሽናላይዝ ለማድረግና ሴኩሪታይዝ ለማድረግ የደረጉ እንቅስቃሴዎች ነበሩ። አጀንዳውን በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ እንዲነሳ የመግፋት ጥረቶች ነበሩ። በዚህ ረገድ በስፋት በተሰሩት ዲፕሎማቲክ እንቅስቃሴዎች የአፍሪካ ችግር ከሆነ በአፍሪካ መፍትሄ፣ በአፍሪካ ማዕቀፍ መፈታት አለበት፣ በአፍሪካ ህብረት ማዕቀፍ ነው ይሄ መሄድ ያለበት በሚለው ረገድ በሚለው ሞቶ ያደረግናቸው እንቅስቃሴዎች ተሳክተዋል። አንዱ ስኬት እሱ ነው። ትልቅ ስኬት ነው ተብሎ መባል ሊወሰድ ይችላል። ሌላው ዲፕሎማሲያዊ ፈተናም ከዚሁ ከህዳሴው ግድብ ጋር የተያያዘ ሲሆን ይኸውም ሁለተኛው የግድቡ ሙሌት ነው። በዚህም ዘርፍ ኢትዮጵያ በዲፕሎማሲው ስለማሸነፏ ነው አምባሳደር ዲና የሚገልጹት። እንደምታስታውሱት ሁለተኛ ሙሌት ከመከናወኑ በፊት መሙላት አትችሉም፣ ዩኒላተራል ሜጀር ነው ችግር ያስከትላል ወዘተ፣ በርካታ ፉከራዎች ነበሩ። በተለይ ታችኛው ተፋሰሱ አካባቢ ያሉት ሀገሮች አካባቢ። ይህም ከሽፎ ሁለተኛ ሙሌት በተሳካ ሁኔታ መከናወኑ ነው። ይሄ ዲፕሎማቲክ ቪክትሪ ያገኘንበት ነው። ፖለቲካ ቪክትሪም ሆኖ ሊወሰድ የሚችል ነው ማለት ነው። በኢትዮጵያና በሱዳን ድንበር መካከል ካለው ልዩነት ጋር በተያያዘ በሰሜን ኢትዮጵያ የተፈጠረውን ግጭት እንደ መልካም አጋጣሚ በመውሰድ ሱዳን የኢትዮጵያን ግዛት መውረሯና አሁንም ድረስ አካባቢውን ይዛ መቀጠሏ በተጠናቀቀው ዓመት ዲፕሎማሲያዊ ፈተና ያስከተለ አንዱ ዋና ጉዳይ መሆኑን አምባሳደር ዲና ሙፍቲ ገልጸዋል። ሱዳን ግዛቴ ነው የምትለውን ይህን አካባቢ በኃይል ብትይዝም ኢትዮጵያ ጉዳዩን በትዕግስት በመከታተል ለዲፕሎማሲያዊ መፍትሄ ትኩረት መስጠቷን ለዓለም አቀፉ ማህበረሰብ ማሳየቷንም ጠቁመዋል። የተለያዩ ሀገራትና ተቋማት ኢትዮጵያንና ሱዳንን በድንበር ጉዳይ ለማደራደር የሚያነሷቸው ጥያቄዎች ሱዳን በኃይል ይዛለች ከተባለው ቦታ ለቃ እስካልወጣች ተቀባይነት እንደማይኖራቸው አመልክተዋል። ሱዳንና ኢትዮጵያ የድንበሩን ልዩነት የሚፈቱበት የተቀመጠ ሜካኒዝም አለ። ሲሰራበት ቆየው ስብሰባን በዛ በርካታ ስብሰባዎች ስድ አንድ ካርቱም፣ አንዴ እዚህ፣ አንዴ ገለልተኛ ቦታ እና ብዙ የተከደ ርቀት ያለበት ሜካኒዝም ነው። በዛ ሜካኒዝም የድንበር ጉዳይ ነፍታ ይሄ ሌላ አጀንዳ ነው የተሸከሙት የሚለውን ነገር ሁሉ ጊዜ እንነግራቸዋለን። ይህን ለማስፈጸም ይሄ ከኋላ ስውር የሚገፋችሁን የትሮጃን ወርስ ሆናችሁ ለጋሪ ፈረስ አትምጡ ነው። ስለዚህ እዚህ ላይ ጎረቤት ሀገሮችም እነዚህ ለማስታረቅ ቆፈር የሚያደርጉ ወዳጅ ሀገሮችም ይህንን ነው ለሱዳን መንገድ አለባት። ኮንዲሽኖቹ የኢትዮጵያን ነፃ ግዛት ለኋላ ግዛት ሱዳን መልቀቅ አለባት፣ ወደ ስታተስ ኮ አንቴ የትመለስና ከዛ በላ እናውራ ነው እንጂ ሁኤቨር ቆፈር የሚያደርገውን ነገር ችግር አይለንም። ሌላው በተጠናቀቀው ዓመት ኢትዮጵያ በዲፕሎማሲው የተፈተነችበት ጉዳይ በሺዎች ለሚቆጠሩ ሰዎች ሞት ለሚሊዮኖች መፈናቀልና በመቶ ሺዎች የሚቆጠሩት ደግሞ ለረሃብ እንዲጋለጡ ምክንያት ከሆነው የሰሜን ኢትዮጵያ ግጭት ጋር የተያያዘ ነው። አምባሳደር ዲና እንደሚሉት ከግጭቱ ጋር በተያያዘ ከመነሻው ጀምሮ የተሳሳቱ ግንዛቤዎች የነበሩ ቢሆንም አሁን ላይ ግን ለውጦች እየታዩ ነው። ሰሜኑ ሀገራችን ክፍል የተከሰተው ሁኔታ ከመጀመሪያው ጀምሮ መነሻውንም ይዘቱንም ኦብጀክቲቡን በሚመለከት በአንዳንድ ኮርነሮች የተሳሳቱ ግንዛቤዎች ነበሩ። ዛሬ ቢያንስ አንዳንዶቹ ከነበሩበት ፖዚሽን ሙሉ በሙሉ ባይላቀቁም ሳምሃው ይህንን ህገ ወጡን ቡድን የጥፋቱ አካል ማድረግ የጀመሩበት ሁኔታ ነው ያለው። ይሄ በእውነቱ የሚበቃ ነው ባይባለም እየተለወጡ የመጡ ነገሮች መኖራቸውን ማስተዋል ይቻላል። የኢትዮጵያ መንግስት በትግራይ ክልል ያለውን ችግር ሁሉን አቀፍ በሆነ ውይይት ለመፍታት ከፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከሀገር ሽማግሌዎችና ሌሎች ባለድርሻ አካላት ጋር የጀመረውን ውይይት አጠናክሮ እንደሚቀጥልና ለዚህም አዲስ የሚመሰረተው መንግስት ፍኖተ ካርታ እንደሚያዘጋጅም ነው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ያመለከቱት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ተከታዩ የመጽሔት ርዕስ ደግሞ ከአዲስ አበባ ወደ ጎንደር ይወስደናል። በሰሜን ጎንደር ዞን ዳባት ወረዳ ጭና ተክለ ሃይማኖት ቀበሌ ነዋሪ የሆኑና የህወሓት ታጣቂዎች ፈጽሞብናል ካሉት ጥቃት እንዳመለጡ የሚናገሩ ነዋሪዎች የህወሓትን ምላሽ እንደማይቀበሉ ገለጡ። የህወሓት ታጣቂዎች ከነሐሴ 24 ሌሊት አንስቶ ለአምስት ቀናት መቆየታቸውን እናም ከዚያ ጥቃቱን እንደፈጸሙባቸው የትኛውም ገለልተኛ የሆነ አካል ወደ መንደራቸው መጥቶ ማጣራት የሚችለው ሀቅ ነው ይላሉ። አስቴር ምስጋናው ተከታትለዋለች። የትግራይ ኃይሎች 120 ሲቪሎችን በጭና መንደር ገደሉ ተብሎ መዘገቡን የህወሀት ቃል አቀባይ አቶ ጌታቸው ረዳ ማስተባበላቸውን ከጥቃቱ ያመለጡ ነዋሪዎች እንደማይቀበሉት አስታውቀዋል። ከነሐሴ 24 ሌሊት ጀምሮ በሰሜን ጎንደሯ ዳባት ወረዳ ጭና ተክለ ሃይማኖት ቀበሌ የህወሀት ታጣቂዎች በቆዩባቸው አምስት ቀናት ከሁለት መቶ በላይ ንጹሐን ዜጎችን መግደላቸውን የአካባቢው ነዋሪዎችንና ባለስልጣናትን ጠቅሰን መዘገባችን ይታወሳል። የህወሀት ቃል አቀባይ ተመሳሳይ ዜና ላጠናቀረው ሮይተርስ የዜና ወኪል ዘገባ ምላሽ በሰጡበት የትዊተር መልእክታቸው ደግሞ ተዋጊዎቻችን ሲቪሎችን ገለዋል የሚለውን ውንጀላ አጥብቀን እናስተባብላለን፣ ተፈጸሙ የተባሉ ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። ከጥቃቱ መትረፉን የሚናገረው የአይንማኝ ገብሬ አደራጀው ለአሜሪካ ድምጽ በስልክ እንደገለጸው ጥቃቱን በሕወሓት ስለመፈጸሙ ጥርጣሬ ውስጥ የሚገባ አይደለም ብሏል። ሶስት ወር ነው ወሰድና የዛሬ ሳምንትን ማለት ነው የዛሬ ሳምንት በገዛ ፈጣችን ሁለት እጃችን ወረዋላ አርባ አሰሩና የምናደርገው የለንም የለ የለም፣ ውሃ የለም። እኔ ል በቃ እስከ ቅዳሜ ቀን ማለት ነው፣ ሦስት ቀን ማለት ነው። አዛ ጓደኛችን ፈቱና እናንተ ፍየር ተሸከም ብሎ አንድ ዲያቆን ነበረ የመኳንት ጥላሁን ልጅ ይባላል ባባ መኳንት፣ እሱን ወሰድና አዛ ካምባሸ ስደስ ፍየሩን እንዳደረሰ ገደሉት። እኛ እንደታሰረ ተንከባለን እንደታሰረ ሞተው እንደታሰረ በፍት እንዳሰሩት እኛ ተንከባለን አመለጥነ። እነሱ ግን ሁለቱ አመሸሽ ወንድሞች አዛን ደሞት ቀሩ። ወደ ምንድን ነው እናንተ የተንከባለላችሁ? ገደል አለ። ቦታችን ገደል ቦታ ነው። ከዛ ላይ ግን በቃ እነሱ ሲመቱ በቃ ይምቱንም አይምቱንም ብለን ድንጋጤ ገደል ይገባል። ገደሉ ጥልቅ አልነበረ፣ የሆነ ዱር ነው እንጂ ጥልቅ እርግዝመት አለው ግን ዱር አለው። ከዛ ላይ ግን ዱሩ ምንም ብሎ መቼም እንደመሰራ አድርጎ ቆሳስለን ወጠናል። ከዛ ስ እንዴት ወጣችሁ? ከዛማ እሑድ ማልዳ በቃ መከላከያ ደረሰልና እሑድ ወጣ ነው እንደታሰር ነው። በጭና ተክለ ሃይማኖት ቀበሌ የተፈጸመው ግድያ የትግራይ ሰራዊት አልፈጸመውም ብለው የህወሀት ባለስልጣናት መግለጫ ሰጥተዋል። አራራ ትግረኛ የሚናገሩ ትግረኛ እኛ እንሰማቸው፣ አማርኛ ደግሞ የሚናገር ሰው አልፎ አልፎ ይናገራሉ። ኩፍ አድርገው ምናምን እያሉ ብዙ ነገር በቃ ስንሄድ እኮ አኩሳ ማለት አቁም ማለት ነው። እየጣልንላቸው ነው ትክክለኛ በትግራይ ነው የመጡ በጭና ተክለ ሃይማኖት ቀበሌ ከጥቃቱ የተረፉ ነዋሪዎች አስተባባሪ መሆናቸውን የሚናገሩት አስር አለቃ ምርኩዝ አስረስ የህወት ታጣቂዎች በቀበሌው ህዝብ ላይ ቤት ለቤት እየዞሩ ባደረሱት ጥቃት ከመቶ በላይ ሰዎች መገደላቸውን ገልጸዋል። ዛሬም አስከሬን በመፈለግ ላይ እንደዋሉ የሚናገሩት አስር አለቃ ምርኩዝ ከገደል ውስጥ እጁን ለኋሊት እንደታሰረ በጥይት ተመትቶ የተገደለ የአንድ ወጣት አስከሬን ማግኘት ታቸውን ተናግረዋል። ደረበ ዛዴ የሚባል ልጅ ኢትዮጵያን ወታደር ረሽና ሱቤት ሲያኖር ነበር። በቃ አሁን ረሽን አኖረ ብለው ነው። እሱ ምንም እንዲያ የሚያውቀው ነገር የሌለ ድሀ ገበሬ ነበር። እሱንም በጥይት መተው እንደገና በካራ ደግሞ መቱ። እኛ ጭና ቀበሌ ውስጥ የውሃሉች ታስሮ፣ በፍጥኝ ታስሮ የተገኘ ወደ ገደል ውስጥ ትለውት ሲፈለግ ሰንብቶ ተገኘ። በማስታወቂያው ነው የታወቀ። መልኩም የለውም። ምን ሆኖ ነው መልኩ የጠፋው? በቃ ተመትቷል። ራስ ራሱን ነው የሚመጡ። አስር አለቃ ምርኩስ በበኩላቸው የህወት ታጣቂዎች ጥቃቱን ካደረሱባቸው በኋላ ማስተባበላቸው እንዳሳዘናቸው ተናግረዋል። በእርግጥ ክህደቱማ ፊትም የነበረ ነው። የእነሱ ነው፣ በትግርኛ ነው እየተናገሩ የገደሏቸው። ሀድጊ እያሉ ነው የተማቱት፣ በእነሱ ቋንቋ እጃ ማለት ነው። ማረጋገጫችሁ ይሄው ነው፣ ቋንቋቸው ነው፣ በቋንቋቸው ነው የምናረጋግጠው። አስር አለቀው በመጨረሻ ያስተላለፉት መልእክት የአርሶአደሩ ማሳ በጦር መሳሪያ በመውደሙ እና በመረጋገጡ እንዲሁም በርካታ አስከሬን በማሳ ውስጥ በመገኘቱ ጥቅም ላይ ስለማይውል በአካባቢው ረሀብ ከመከሰቱ በፊት መንግስት እንዲደርስላቸው ተማጽነዋል። የበቀለው ይል በዚህ በጦርነቱ ምክንያት ከባድ መሳሪያ የመተዋለ ሰው የሄደበታል። ጭራሽ አዝመራ ዘንድሮ እጅን የሚገባበት የለም። እንዲያው መንግስት እርዳታ የሚያደርገው ነገር ካለለ ምንም ዋጋ የለው። ህዝቡ ስደት ነው የሚሄድ። አስክሬኑ ጭራሽ ሁለት ሶስቱ አንድ ላይ፣ ሶስት አራቱ አንድ ላይ እየሆነ የወድቆበታል። በጀማ ሰው ለአረም አያመችም። ሽታው እና እኔም እንዲያው ሰው በሽታ ይገዛል የሚል ግምት ነው ያለኝ። በሌላ በኩል ሮይተርስ ትናንት ባወጣው ዘገባ የጠቀሳቸው ከጎንደር ከተማ አስተዳደር አገኘውት ብሎ ባካተተው ምስል ዘገባ የጠቀሳቸው አንድ ያረጀ ወታደራዊ ዩኒፎርም የለበሱ የአካባቢው ሰው ታጣቂዎቹ እየተቃረቡ መሆናቸውን እንደሰሙ በቀበሌያቸው ውስጥ አቅም ያለውን ሁሉ ቀስቅሰው ከህወሓት ኃይሎች ጋር እንዲዋጋ ማሰለፋቸውን መናገራቸውን አመልክቷል። መከላከያ እንደለቀቀው ገቡ። ከገቡ በኋላ እኛ ተደውሎ እስከምንደርስ ከያርቱ ወገኖቻችን እየጨፈጨፉ ቆዩ። ቅድሚያ ለቅድስ ዮሐንስ በጋ ረዷቸው የሚያድጉ ህፃናቶችን ተዋህዶ የሚያገለግሉ ካህናቶችን፣ ወላዶችን እየበሉ እየጠጡ እያላ እየረጣቸው እያ የሚያበላ የሚያጠጣ እናት የማይምሩ ውበቱ ፍቅረ ማርያም እንደሚባሉ የተናገሩት እኒሁ ነዋሪ ሰላማዊዎቹ የቀበሌዎቹ ነዋሪዎች እንዴት እንደተገደሉም ተናግረዋል። ወደ መጨረሻው አምስት ቀን እንደተዋጋ ነው። ስናጠቃቸው ሲመለሱ ልክ እያረፈረፈ ግን በመንገድ ያገኟቸውን በሏቸው። በቃ ከአንድ ቤት ሶስት አራት ሰው ሁለቱ ወንድ ማሽ መግደን ስወግ ነው እና ያንጠነጥሯቸው ሆነ ማያስሯቸው ሆነ የፌዴራል መንግስቱ የአንድ ወገን የተኩስ አቁም ካደረገ በኋላ ራሱን የትግራይ መንግስት ብሎ በሚጠራው ህወሀት በአማራ ክልል በደብረ ታቦር በነፋስ መውጫ ጋይንት በደባርቅና በዳባት ወረዳዎች ንጹሐንን መግደሉንና ንብረት መውደሙን ወደ ግማሽ ሚሊዮን የሚጠጉ ዜጎች ማፈናቀሉን በክልሉ መንግስት ባለስልጣናት እየተወነጀለ ይገኛል። ሆኖም ግን ከሰሞኑ ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎችም እንዳሉ የሚያምኑት የህወሀት መሪዎች ከንጹሀን ዜጎች ጅምላ ግድያ፣ ከቅርስ ውድመትና ዘረፋ ጋር በተያያዘ እየቀረቡባቸው የሚገኙ ውንጀላዎችን ግን በጥቅሉ ማስተባበላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። በተከታዩ የዜና መጽሔት ርዕስ ደግሞ ወደ ምስራቅ ኢትዮጵያን አቅና በሐረሪ ክልልና ከሐረር ክልል ውጭ የሚኖሩ የሀረሪ ብሔረሰብ ተወላጆች በክልሉ ለሚካሄደው ምርጫ በሀረር በድሬዳዋ በአዲስ አበባና የኦሮሚያ ከተሞች እየተመዘገቡ መሆኑን የምርጫ ቦርድ አመለከተ ቦርዱ መስከረም ሃያ በሶማሌ ሀረሪና ደቡብ ክልል ለሚካሄደው ምርጫ የፓርቲዎች የአየር ሰዓት ድልድል መደረጉንም አስታውቋል at this check-call, Zirzirun የፊታችን መስከረም ሀያ ለሚካሄደው ምርጫ በሶማሌ በደቡብና በሀረሪ ክልል የመራጮች ምዝገባ እየተካሄደ መሆኑን የምርጫ ቦርድ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ አስታወቁ። ሶሊያና ሽመልስ ለአሜሪካ ድምጽ እንዳስታወቁት ከሌሎች ክልሎች በተለየ ሁኔታ ከክልል ውጭ ያሉ የሀረሪ ብሔረሰብ ተወላጆችም በየሚኖሩበት ከተማ የሚመዘገቡበት የመራጮች ምዝገባ እየተካሄደ ነው ብለዋል። በሀረሪ ክልል ጀጎል ልዩ ላይ የሀረሪ ብሔረሰብ አባላት ብቻ በጀጎል ዙሪያ እና በወንደን የምርጫ ክልል ደግሞ ሁሉም የክልሉ ነዋሪዎች፣ እንዲሁም ከሀረሪ ክልል ውጭ በሌሎች ከተሞች የሚኖሩ የሀረሪ ብሔረሰብ ተወላጆች ምዝ ስንገባም እየተካሄደ ነው ብለዋል። ባህሪ ደግሞ በሁለት አይነት አንደኛ በክልል ውስጥ የሚገኙ ከክልል ውጭ ነው የሚገኙ የብሔረሰቡ አባላት የሚገኙባቸው የሚባሉ ቦታዎች ላይ ምዝገባ እያካሄድን ያለ ነው። ማለት የተለየው ነገር ምንድን ነው? አንደኛ የብሔረሰቡ ተወላጆች ከክልል ውጭ የሆኑ መራጮች በተለያዩ ሰባት ቦታዎች አካባቢ ይመዘገባሉ። ከዛ ውጭ ጀጎል ዙሪያ ያለሁ እንደሚ የሚባለው ምርጫ ከኝም ደግሞ እንደምታውቀው ባህራዊ ብሔረሰብ ምክር ቤት የሚመርጡ ና ለሌላኛው ምርጫ የሚያስለው ወደቱ ተለያይተው መዝገብ ስላለባቸው ስልካዊ ምርጫ እያ ያሄደ ጀጎል ዙሪያ እንደሚሄድ ያለን። ጀጎል ውስጥ ደግሞ ጀጎል ልዩ የምትባላለች ትንሽ ደግሞ ጀጎል መደበኛ የምትባላለች አንድ ላይ ሆነ ምዝገባ የሚካሄድበት ማለት ነው። ስለዚህ ሀረር ላይ ማጠቃላይ ይህን ነው የሚመስለው እስካሁን ደስ አሁን እኛ ጋር ባለን ቁጥር ብታየው እስከ ባለፈው ሳምንት አርብ ድረስ እንግዲህ ሰላሳ ሁለት ሺ አምስት መቶ አስራ ሰባት ሰው አካባቢ ድረስ መዝግበን ነበረ። አሁን በዚህ ሳምንት ያለውን ቁጥር ስንጨምርበት በደንብ ቁጥሩ በጣም ከፍ ይሆናል ብለን ነው የምናስበው። የምዝገባው ሂደት በጥሩ ሁኔታ እየተካሄደ ነው ያሉት ሶሊያና ሽመልስ፣ እንደ እንቅፋት ሊቆጠር የሚችለው የብሔረሰቡ ተወላጆች በሌሉበት ምርጫ ጣቢያ ይከፈት የሚለው ብቻ ነው ብለዋል። ከሀረሪ ክልል ውጭ በድሬዳዋ፣ አዲስ አበባ፣ ጉርሱም፣ ሀረማያና ሌሎች አጎራባች የኦሮሚያ ከተሞችን ጨምሮ በአስራ ሰባት ቦታዎች የሀረሪ ብሔረሰብ ተወላ ወላጆች የመራጮች ምዝገባ እየተካሄደ መሆኑንም የኮሚኒኬሽን ዳይሬክተሩ አስታውቀዋል። በድሬዳዋ አስተዳደር ለሀረሪ ብሔረሰቡ ተወላጆች ሶስት የምርጫ ጣቢያዎች የተከፈቱ ሲሆን የመራጮች ምዝገባም በጥሩ ሁኔታ እየተካሄደ መሆኑን የምርጫ ጣቢያ አስፈጻሚዎች ለአሜሪካ ድምጽ አስታውቀዋል። ኮኔል በሚገኘው የምርጫ ጣቢያ ያገኘናቸው በድሬዳዋ የሀረሪ ማህበረሰብ አስተባባሪ መሆናቸውን የገለጹልን አቶ ዜዳን በክሪ ከክልሉ ውጭ የሚኖሩ የብሔረሰቡ ተወላጆች በሀረሪ ክልል ምርጫ መሳተፋቸውን ትልቅ ትርጉም እንደሚሰጡት ነው የገለጹት። የሀረሪ ህገ መንግስቱ እንደሚለው ሀረሪዎች በኢትዮጵያ ውስጥ የሚገኙት በባሉበት ቦታ የሀረሪ ጉባኤ አባላትን ይመርጣሉ ይላል ህገ መንግስቱ። በዚህ መሰረት ያው ሰኔ ሀያ አራት ላይ ምርጫ ያላደረግንበትም ጉዳይ ይሄ ጉዳይ ወደ ፍርድ ቤት ሄዶ ሰበር ሰሚ ችሎት ድረስ ደርሶ ውሳኔ የተሰጠበት ስለሆነ ይሄ ህገ መንግስታዊ መብታችንን በአግባቡ መጠቀም አለብን የሚል እምነት አለኝ። በመራጭነት ሲመዘገቡ ያገኘ ናቸው የድሬዳዋ ነዋሪም ያላግባብ ተከልክለን ነበር ያሉትን ህገ መንግስታዊ መብት የሚያረጋግጡበት በመሆኑ በምርጫው ለመሳተፍ ጉጉት እንዳላቸው ገልጸዋል። ስሜ ፈትሒ ፏድ እባላለሁ። የዚሁ የድሬዳዋ ተወላጅና የዚሁ ሀገር ልጅ ነኝ፣ እና ዛሬ የመጣሁት የሀረሪን ምርጫ ካርድ ለመውሰድ ነው የመጣሁት። እናም ይሄ ካርድ ከበፊቱ ለየት ያለ ነገር አለው ለምን ቢባል የሀረሪ ማህበረሰብ አናሳ የሆነ ማህበረሰብ ናቸው በሚል ይሄ በህገ መንግስቱ የተቀመጠልን ነገር የተከለከልንበትና ከዛ በሀረሪ ይሄ ምሁራኖች ብዙ ትግል ተደርጎበት ወደ ፍርድ ተወስኖ የተፈቀደልን ስለሆነ ይህንን ቀን ዛሬ መጥቼ ካርድ በመውሰድ ላቅ ያለ ደስታ ነው የሚሰማኝ። የምርጫ ቦርድ ህገ መንግስታዊ መሰረት የለውም በሚል ከሀረሪ ክልል ውጭ የሚኖሩ የሀረሪ ብሔረሰብ ተወላጆች በሀረሪ ክልል ምርጫ መሳተፋቸውን እንዲሁም በክልሉም የሀረሪ ብሔረሰብ ተወላጆች ለብቻ በመራጭነትና ተመራጭነት የሚሳተፉበት የጀጎል ልዩ ምርጫ ክልል መኖሩን በመቃወም የሀረሪ ጉባኤን ምርጫ ላለማካሄድ ወስኖ የነበረ ቢሆንም እስከ ሰበር ሰሚ ድረስ በደረሰ ክርክር ፍርድ ቤት የምርጫ ቦርድን መከራከሪያ ሳይቀበለው ቀርቷል። የፍርድ ቤቱ ሂደት የወሰደው ጊዜም ሰኔ 14 ምርጫ ለማካሄድ የመርሃ ግብር መዛነፍ ስላስከተለ ለመስከረም ሀያ ምርጫው እንዲካሄድ መወሰኑ መሆኑ ይታወሳል። በሌላ በኩል መስከረም ሀያ በሚካሄደው ምርጫ የሚወዳደሩ ሀያ ሁለት የፖለቲካ ፓርቲዎችና ሌሎችም የግል ጩዎች በምርጫ ቦርድና የመገናኛ ብዙኃን ባለስልጣን አማካኝነት የአየር ሰዓት ድልድል እንደተደረገላቸው የቦርድ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ አስታውቀዋል። በደቡብና በሀረሪ ክልል መንግስታዊዎቹ የክልል ቴሌቪዥን ጣቢያዎች የተመረጡ ሲሆን በሶማሌ ክልል ደግሞ ከክልሉ የቴሌቪዥን ጣቢያ ባሻገር ነበድ የተባለ የቴሌቪዥን ጣቢያም የምርጫ ክልሉ እንዲያዘጋጁ መመረጡን ያገኘ ነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ኮሎኔል፣ አመሰግናለሁ። አድማጮች ወደ አዲስ አበባ ይመልሰናል። ተከታዩ ርዕስ ደግሞ በሀገራዊ ምክክር ሂደቱ የማንኛውም አካል ጣልቃ ገብነት ቦታ የለውም ይላል ሁሉን አቀፍ አገራዊ ምክክር ኢትዮጵያ የተሰኘው ጥምረት በአሁኑ ጊዜ ቁጥራቸው አርባ አራት ሚሊዮን የሚደርስ ኢትዮጵያውያን አንገብጋቢ ናቸው ባሏቸው ጉዳዮች ላይ ምክክር በማድረግ ላይ መሆናቸውም ተገልጧል። የጥምረቱ ትኩረት መሠረታዊ ናቸው ያሏቸውን የአገሪቱን ችግሮች በየደረጃው በውይይት መፍታት መሆኑንም አመልክቷል። መለስካቸው አምሃ ነው የተከታተለው። ሁሉን አቀፍ ሀገራዊ ምክክር ውጥን ኢትዮጵያ በእንግሊዝኛ አጠራሩ ምህጻር ማይንድ ኢትዮጵያ ለግማሽ ቀን ያህል ውይይት ካደረገ በኋላ ባወጣው መግለጫ ውጥኑ ሙሉ በሙሉ የኢትዮጵያውያን መሆኑን ይናገራል። ጥምረቱን ያቋቋሙት አገር በቀል ተቋማትም እነማን እንደሆኑ ዘርዝሮ የመርሃ ግብሩ አቀራረጽ ሙሉ በሙሉ የባለ ድርሻ አካላቱ ብቻ እንደሆነም ያብራራል። ስለሆነም ባለ ድርሻ አካላት እንደ ባለቤት የሀገራዊ ምክክሩን ሂደት ከማንኛውም ጣልቃ ገብነት የሚከላከሉ ናቸው ይላል። አመቻቾቹም ማለትም ጥምረቱን የፈጠሩት ስምንት አገር በቀል አካላት ጣልቃ ገብነት እንዳይኖር የመከላከል ከፍተኛ ኃላፊነት እንዳለባቸውም ይገልጻል። ይህ ጣልቃ ገብነት መንግሥትን፣ የውጭ አገራትን መንግሥታትና የአመቻች ቡድኑን አባላት ጭምር እንደሚያጠቃልል መግለጫው ያብራራል። ከመድረኩ አመቻቾች ጥምረት አንዱ አባል አቶ ንጉሱ አክሊሉ በተለይ የውጭ አካላትን ጣልቃ ገብነት ቀይ መስመሮች የትኞቹ እንደሆኑም የጋዜጠኞችን ጥያቄ ተንትርሰው ምላሽ ሰጥተዋል። የዓለም አቀፍ ተቋማት ቀይ መስመር ጉዳይ ውስጥ ጠልቀን ንግባ አጀንዳ እኛንስ ገሌ እንደዚህ ይሁን በይዘቱ ላይ አጠቃላይ በምክክሩ ይዘት እና አካሄድ ላይ አካሄዱ የኢትዮጵያውያን እኛም ያለው የኢትዮጵያውያን ውጥን ነው እና በጉዳዩ በሂደቱ የሚሆን በይዘቱ ላይ አስተዋጽኦ ካላደረግን ብለው ካሉ እኛ ያ ቀይ መስመር ነው ለኛ እንኳን ዓለም አቀፍ ተቋማት ይቅርና እኛ መቻቾች እዛ ይዘት ውስጥ አንገባም ስላልን ማለት ነው። በጣም በፍጹም ገለልተኝነትና ሙያ የሚሰራ ስለሆነ ይህ ውጥን ከተመሠረተ አንድ ዓመት እንዳስቆጠረም ዛሬ ከባለ ድርሻ አካላት ጋር በተደረገ ውይይት ተወስደዋል። ጥምረቱ ባለፈው አንድ ዓመት ውስጥ ከብዙ ባለ ድርሻ የህብረተሰብ ክፍሎች ጋር ውይይት እንዳካሄድና የተለያዩ ተግባራትንም እንዳከናወነ ተገልጿል። በተለይ በማኅበረሰብ ደረጃ ምክክር ለማካሄድ በተሞከረው ሥራ ላይ ተገኘ ያሉትን ውጤትም አቶ ንጉሱ ገልጸዋል። አሁን እኔ እስከማውቀው ድረስ እስከ ትናንትና ድረስ አርባ አራት ሚሊዮን ኢትዮጵያውያን በየወረዳቸው በየመንደራቸው እየተሰበሰቡ በጣም ወሳኝ በሚሏቸው የአካባቢዎቻቸው ጉዳዮች ላይ እየተነጋገሩ ያለምንም ጫና እየተነጋገሩ ሐሳብ እንዲያዋጡ ጥረት ተደርጓል። ይህንን እኔ ምስክሮኝ የምነግራችሁ ሪፖርቱንም በተወሰነ መልኩ አይቼዋለሁ። መንግስትን የሚያንቆለጳጵስ እንደተለመደው የሆነ የመሪ ፓርቲን የሚያወድስ ነገር ሳይሆን ኢትዮጵያውያን ማህበረሰቦች በየእለት ተዕለት ኑሯቸው እያጋጠማቸው ያለውን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ፣ አስተዳደራዊ ተግዳሮቶች በሚገባ ነቅሰው እያወጡ ለመሪዎቻቸው ጋር በግልጽ እንዲወያዩ አንዳንድም ደግሞ በተቻለ መጠን እዛው እነዚህ ችግሮች መፍትሄ እያገኙ እንዲሄዱ የተደረገ ጥረት ነበር። ይሁንና ባለፈው አንድ ዓመት ውስጥ ሀገሪቱ አያሌ ችግሮች እያጋጠሟትና ወደ ግጭት እየገባች ሳለ ጥምረቱ ለእነዚህ መፍትሄ በማፈላለግ በኩል ምን አድርጓል የሚለው የጋዜጠኛ ጥያቄም አቶ ንጉሡ መልስ ሰጥተዋል። ችግሮችን በተከሰቱ ቁጥር እነሱን እያከምን ከመሄድ ይልቅ ወደ ስር መሰረቱ እንሄድ። ኢትዮጵያን የሚፈታተኗት መሰረታዊ ጉዳዮች ምንድን ናቸው? እነሱን እያከምናቸው ከሄድን ነገሮች ይፈታሉ። ስንቋቋምም አላማችን ዘለግ ያለ መሰረታዊ የሆኑ ችግሮቻችንን የምናይበት ሂደት እንጂ በየጊዜው የሚያጋጥሙ ነገሮችን ቆመን መልስ እየሰጠን እንሄድ የሚል ነገር ስላልነበረ ለእሱ መልስ የሚሰጡ አካላትም እንዳሉ ስለምናውቅ እኛ ብዙ ያደረግነው ነገር የለም ግን ብዙ ጥረቶች አሉ። እዛ ላይ ሁሉን አቀፍ ሀገራዊ የምክክር ውጥን ኢትዮጵያ የተሰኘው ጥምረት አባላት ዴስቲኒ ኢትዮጵያ፣ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት፣ የሐሳብ ማዕድ፣ ጀስቲስ ፎር ኦል፣ ኢኒሺቲቭ ፎር ቼንጅ፣ የኢትዮጵያ እርቀ ሰላም ኮሚሽን፣ ኢትዮጵያውያን ላካታቸው ምክክር መድረክና የሰላም ሚኒስቴር ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተመለስካቸውን ለዘገባው አመሰግናለሁ። ኢትዮጵያን ከሚመለከቱ አበይት ርዕሶች አሁን ደግሞ ወደ ዓለም አቀፍ ጉዳይ ነው የምናቀናው። ዩናይትድ ስቴትስ ከአፍጋኒስታን ከ20 ዓመታት በኋላ የወጣችበት አኳኋን በተተራመሰና በተመሳቀለ መንገድ መጠናቀቁን ተከትሎ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያቺን ሀገር የሚመለከት ዓለም አቀፍ ዲፕሎማሲያዊ ጥረቶችን ለማጠናከር በመንቀሳቀስ ላይ ናቸው። በጀርመን እርሳቸውና የጀርመን አቻቸው ሃይኮ ማስ በጋራ የሚመሩት የሚኒስትሮች ጉባኤ የተካሄደ መሆኑን የአሜሪካ ድምጿ የዲፕሎማሲያዊ ጉዳዮች ዘጋቢ ያጠናቀረችውን ሪፖርት ያመለክታል። ቆንጅታየት አቀርበዋለች። የአፍጋኒስታንን ጉዳይ ጠበቃ አድርገው ለመያዝ ጥረታቸውን እያጠናከሩ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጀርመን ራምሽታይን የአየር ኃይል ሰፈር ከጀርመኑ አቻቸው ሃይኮማስ ጋር ተገናኝተው ተነጋግረዋል። ከአፍጋኒስታን አሜሪካውያንን፣ ቤተሰቦቻቸውን እንዲሁም ለጥቃት ተጋላጭ የሆኑ አፍጋናውያንን ይዘው ሊወጡ የነበሩ ቻርተር አውሮፕላኖች ከማዛር ኢሻሪፍ አውሮፕላን ጣቢያ መነሳት እንዳልቻሉ ብሊንከን ገልጸዋል። ታሊባን የቻርተር በረራዎቹ እንዲወጡ እስካሁን ፈቃድ አልሰጠም። አንዳንዶቹ ተጓዦች አስፈላጊውን ሰነድ ያልያዙ ናቸው የሚል ምክንያት እየሰጠ ነው። አፍጋንስታን ውስጥ የእኛ ሠራተኞች በሌሉበትና በአውሮፕላን ጣቢያው ላይ መደበኛ የደህንነት ሥርዓት ባልተረጋገጠበት፣ በእኛ በኩል ልናደርግ የምንችለው ውሱን ነው። ሆኖም አውሮፕላኖቹ መውጣት እንዲችሉ ባለ አቅማችን ሁሉ የቻልነውን እያደረግን ነው። ታሊባን ካቡልን መቆጣጠሩን ተከትሎ ከአፍጋኒስታን ለቀው ለወጡ አሜሪካውያንና አፍጋናውያን ጀርመን ዋና መሸጋገሪያ ሆና አገልግላለች። ዩናይትድ ስቴትስና ጀርመን የአገር አስተዳደር ሚኒስትሩ በፌዴራል ምርመራ ቢሮ ተፈላጊ ከሆኑት ከአዲሱ የአፍጋኒስታን የሽግግር መንግስት ጋር ምን አይነት ግንኙነት እንደሚኖራቸው ጥያቄ ቀርቦላቸዋል። የጀርመኑ የውጭ ጉዳይ ሚኒስትር ሃይኮማስ በሽግግሩ የታሊባን መንግስት ላይ ተስፋ የለኝም ብለዋል። ሆኖም ማነጋገር ግን አለብኝ ነው ያሉት። ከአሁን በፊት ከታሊባን ጋር በቀጥታ ተነጋግረናል ያን ባናደርግ ኖሮ ለአደጋ ተጋላጭ የነበሩትን ጀርመኖችም አፍጋኖችም ለማውጣት ባልቻልን ነበር። አሁንም ያልወጡ ጀርመናውያን አሉ። ነገር ግን እኛ ካቡል ውስጥ አንድም የዲፕሎማሲ ተወካይ የለንም። ስለዚህም ጀርመናውያንን ለማስወጣት አገር ውስጥ ያሉትን ሰዎች ነው ማነጋገር ያለብን። ትናንት ረቡዕ ቀደም ብሎ የውጭ ጉዳይ ሚኒስትር ብሊንከን በአየር ኃይል ሰፈሩ ከዩናይትድ ስቴትስ መንግስት ሰራተኞችና ወደ አሜሪካ ለመጓዝ እየተጠባበቁ ካሉ የአፍጋኒስታን ስደተኞች ጋር ተገናኝተው ተነጋግረዋል። አያሌ አሜሪካውያን በደስታ ሊቀበሏችሁ በጉጉት እየጠበቋችሁ ነው ብለዋቸዋል። አንድ ስሙን ያልገለጸ የአፍጋን ስደተኛ በበኩሉ ብዙውን ነገር በእርግጠኝነት አላወቅ ነውም ብለዋል። መጀመሪያ ዲሲ ነው የምንሄደው። እዚያም አሻራ መነሳትና የመሳሰለው ሂደት ይከናወናል። የሚያስፈልገውን ሰነድ ካሟላም በኋላ ወደ ማረፊያ ካምፕ ይወስዱናል። የት እንደሚሆን ግን አናውቅም። እሱ የነሱ ፋንታ ነው። የተወሰኑት አፍጋኒስታናውያን በውጭ ሀገር አዲስ ሕይወት ለመጀመር እየተዘጋጁ ባሉበት በዚህ ወቅት ካቡል ውስጥ ደግሞ ጥቂት ሴቶች ሁሉም አባላቱ ወንዶች ወንዶችና የታሊባን አባላት የሆነው አክራሪ የሽግግር መንግስት መመስረቱን በመቃወም ትናንት በድጋሚ ሰልፍ አካሂደዋል። አድማጮች፣ አሁን ልዩ ማሳሰቢያ። የሳተላይት ስርጭት መስመር ለውጥ መልእክት የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው። የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን በቅርብ ቀን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢና አሁንም ኢትዮሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችን እና ከማኅበራዊ ገጾቻችን ላይ ታገኛላችሁ። እንኳን አደረሳ እንኳን አደረሳችሁ መልካም አዲስ ዓመት የአሜሪካ ድምፅ አድማጮችንም እንኳን አደረሳችሁ ልበል። አሁን የምሽቱ ምርጥ ዜማ ከሚሰማበት ሰዓት ላይ ደርሰናል። ወዲሁም እንግዲህ የአዲስ ዓመት መግቢያ አይደል፣ የእንቁጣጣሽ ዜማ ነው የመረጥ ነው። ጥላሁን ገሰሰ ነው የሚጫወትልን እንቁጣጣ the Thank you. የጥላሁን ገሰሰን እንቁጣጣሽ ነበር የተከታተላችሁት። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ቀሪ ዝግጅቶቻችን ስናልፍ ተፈጥሮና አካባቢ ነው ተከታዩ የበረታ የክረምት ወራትና በአንዳንድ አካባቢዎችም የጎርፍ መጥለቅለቅና ደራሽ ውሃ የመሳሰሉ ተፈጥሯዊ ክስተቶች የታዩበት አንዳንዴም ጉዳት ያደረሰ ወይም ጉዳት ማድረሱ አልቀረም። በያዝነው ሳምንት መጀመሪያ ምዕራብ ወለጋ ውስጥ የደረሰ አንድ አደጋ ከነኚሁ ተመሳሳይ የተፈጥሮ ክስተቶች የሚመደብ ነው። መነሲቡ በተባለው ወረዳ ከሚገኝ አንድ ስፍራ ላይ የወደቀ መብረቅ ችግኝ ተከላላይ የነበሩ ስድስት ታዳጊ ልጆችን ሕይወት አጥፍቷል። ይህንኑ ድንገት መነሻ በማድረግም ዘጋቢያችን ናኮር መልካ ለመሆኑ መብረቅ እንዴት ይከሰታል? ሊያስከትል የሚችለው አደጋስ እንዴት መከላከል ይቻል ይሆን? የሚሉና ሌሎች ጥያቄዎችን ይዘው የኢትዮጵያ ሜቴሮሎጂ ኢንስቲትዩት ባለሙያ የሆኑትን ወይዘሮ ጫሊ ደብሌንና የአስትሮኖሚ ባለሙያውን አቶ ክብረት አጽባሃን አነጋግረው ለምሽቱ ተፈጥሮ አካባቢ ሳይንስና ህይወት ዝግጅት ተከታዩን አሰናድቶልናል። በኦሮሚያ ምዕራብ ወለጋ መለሲ ወረዳ ጎንቦ ቂልጡ ጃሌ ቀበሌ ውስጥ ባለፈው ጳጉሜ አንድ ሁለት ሺ አስራ ሶስት ዓመተ ምህረት መብረቅ የስድስት ህጻናትን ህይወት መቅጠፉን በአደጋው ታናሽ እህታቸውን ማጣታቸውን የገለጹት መምህር ቀነኒ ጌተና ነግረውኛል እነዚህ ልጆች ከቀኑ ወደ ዘጠኝ ሰዓት አካባቢ ችግኝ ሊተክሉ እየሄዱ ዝናብ መጣል ሲጀምር ወደ አንድ የዛፍ ጥላ ይሸሻሉ በዛፉ ጥላ ስር እያሉ ነው መብረቁ የመታቸው ከእነሱ ጋር የነበረ ጥላ ይዞ የነበረ ግለሰብ በሁኔታው ተደናግጦ ስለነበር ሸሽቶ ወደ መንደር ሄዶ ለሰዎች ተናገረ። በአደጋው ሕይወታቸውን ያጡት ልጆች ሁለቱ ደግሞ ወንድምና እህት፣ ሌሎቹም ዘመዳሞችና የስድስተኛ ክፍል ተማሪዎች ነበሩ። የወረዳው የሀገር ሽማግሌ አቶ ወልጅራ ድባር መብረቅ የእግዚአብሔር ቁጣ ነው የተባለ ከጥንት ጀምሮ በየማህበረሰቡ እንደሚታመን ተናግረዋል። መብረቅ በሁለት፣ በሶስት፣ በአምስት ዓመትም አልፎ አልፎ የሰው ልጅ ላይ እንዲሁም እንስሳት ላይ ጉዳት ያደርሳል። ግን በዚህ አይነት ሁኔታ ስድስት ልጆችን በአንድ ቦታ ሲገድል ከዚህ በፊት ሰምቼ አላውቅም። ይሄ የመጀመሪያው ነው። ክስተቱ በጣም አሳዛኝ ነው። ይህ የእግዚአብሔር እጅ ስራ ነው። አባቶቻችን ድሮ እንዲህ አይነት የተፈጥሮ አደጋ ሲደርስ በባህላችን መሰረት ተጠራርተው ፈጣሪን ይለማመናሉ፣ ጸሎትም አቅርበው ምሕረት ይለምኑ ነበር ብለዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ትንበያ ባለሙያ ወይዘሮ ጫሊ ደበሌ ግን መብረቅ የሚከሰተው ቀዝቃዛ አየርና የሞቀ አየር ሲጋጩ በሚፈጠረው ኃይል እንደሆነ ያስረዳሉ። ወቅ ርፋ ወቅ ገና ሳ አካታን መሙ ገሩ መብረቅ የሚከሰተው በክረምትና በበልግ ወቅት ነው። የሚከሰተውም ቀዝቃዛና ሞቃት አየር ሲጋጩ በሚፈጠረው ኃይል ነው። ይህም ኔጌቲቭ እና ፖዚቲቭ ኃይል ነው። በደመና ውስጥ የሚከሰቱት ጠጣር በረዶዎች ሲጋጩ ብልጭታ ይፈጥራል። ይህ ብልጭታ ለሰዎችም ይታያል። ከብልጭታው በኋላ አደጋ ይፈጠራል። በብዛት መብረቅ አደጋ የሚያደርሰው ከፍ ያሉ ቦታዎች ላይ ነው ብለዋል። በኢትዮጵያ ሕዋ ሳይንስ ማህበር በአስትሮኖሚ ባለሙያነት ያገለገሉት አቶ ክብረት አጽባም የአየር ትንበያ ባለሙያዋን ሀሳብ ያጠናክራሉ። ተቋማት ከምናገኛቸው ዳታዎች ላይ ተነስተን ስለ መብረቅ ማለት የምንችለው ብዙ ነገር አለ፣ ግን እንዲያስማማን ከናሳ ፔጅ ላይ እንደተወሰደው ማለት ነው። ቻርጅን የሆኑ ንጥረ ነገሮች ወይም ቻርጅ የቻርጅ ፓርቲክል የምንላቸው አሉ። ፖዚቲቭ ና ኔጌቲቭ የያዙ ቻርጆች ናቸው። በላይኛው የዳመናው ክፍል ማለት ነው ይፈጠራሉ። እነዚህም ዲስቻርጅ በሚሆኑበት ጊዜ ባላንስ ማድረግ ስላለበት የተከማቸው ቻርጅ ላይትኒንግ ይፈጠራል ወይም መብረቅ የምንለው ይፈጠራል ማለት ነው። መብረቁ የሚከሰተው ከደመና ወደ ደመናም ሊሆን ይችላል፣ ከደመና ወደ ምድርም ሊሆን ይችላል፣ ከደመና ወደ አየርም ሊሆናል። የብርሃን ብልጭታ ነው ብናየው፣ ከዛ ደግሞ ትንሽ ቆይና ኃይለኛ ድምፅ እንሰማለን። ያው እንደ መብረቁ ጥንካሬ ማለት ነው። ትልቁ ኢምፓክት ያለው ላይትኒንግ ነው ያ በብርሃን ላይ የሚመጣው ብልጭታው ላይ የምናየው ዲስቻርጅ ነው ትልቁን ጉዳት የሚያደርሰው። ባለሙያዎቹ መብረቅ ከአየር ንብረት ለውጥ ጋር ያለውን ግንኙነት አብራርተዋል። ከካሊፎርኒያ ዩኒቨርሲቲ ያወጣው አንድ ጥናታ ይዞ ነበር። ዋርም እንደማድረግ ነገር ነው መሰለኝ። በአየር ንብረት ውስጥ ማለት አንድ ዲግሪ ሴልሺየስ በሚጨምርበት ጊዜ የላይትኒንግ ስትራይክ የመከሰት እድሉ ፍሪኩዌንሲ ማለት ነው በአስራ ሁለት ፐርሰንት ይጨምራል ሙቀት ሲጨምር አንድ ዲግሪ ሴልሺየስ ከፍ ሲል መብረቅ የመከሰት እድሉ በአስራ ሁለት ፐርሰንት ወይም ላይትኒንግ የመምታት የስትራይክ የማድረግ እድሉ በአስራ ሁለት ፐርሰንት ይጨምራል ማለት ነው። መብረቅ የሚያስከትለውን ጉዳት እንዴት መቀነስ እንደሚቻልም ባለሙያዎቹ ምክር ሀሳባቸውን አካፍለዋል። የመብረቅ ብቃትን ለመቀነስ አንደኛ ይ የመብረቅ መከላከያዎችን እንደ እሱ በኢንጂነሮች እና ሌሎችም ሳይንቲስቶች አሉ መሰራት አለባቸው የሚል እንትን አለኝ ከዛ ባሻገር ግን አንመታም ብሎ እንትን ማለት ይከብዳል ስለዚህ በተቻለ ሀቅም አንደኛ ነጎድጓድ ድምፆችን እንዲሁም ዳመና ምናምን በሚከሰትበት ጊዜ በተቻለ ሀቅም ከህንፃዎች ስር ወይም ደግሞ ከላይ ከለላ ያለበት ቦታ ላይ መሆን፣ ገላጣ ቦታ ላይ በምትሆንበት ጊዜ ወደ መሬት በደንብ መተኛት፣ ዲስቻርጅ የማድረግ ድልህን ያሰፈዋል። ዳመና ባየ ሰዓት አሱን አስፖሲብል ከዛ አካባቢ መራቅና ወደነዚህ ወደ ከለላ አሁን ወደ ሰጠው ከለላዎች ወይም እነዚህን ጥንቃቄዎች ወደ ማድረግ መሄድ ነው። ሌላ ግን ያው በተቻለን አቅም ይሄ ባህላዊ ትኖቹን በሳይንሳዊ አረዳድ መገልበጡ የተሻለ ነው። ዋቲጎዱ እንዱራ ጅሩ ባላፈነጀላ ጊዜ ሮባ ከዚህ አደጋ ራሳችንን ለመጠበቅ ዝናብ በሚዘንብበት ወቅት ብልጭታ ስናይ ቶሎ ጎርፍ ወደሌለበት፣ ግን ዝቅ ወዳለ ስፍራ መሄድ አለብን። መኪና ውስጥ ካለንም የኤሌክትሪክ ሲስተምን ማጥፋት አለብን። ብረትን መነካካት የለብንም። መኪናውንም ማቆም አለብን። ብረት ከመነካካትም ራሳችንን መቆጠብ አለብን ብለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ጥቁርና እንግዶችን አመሰግናለሁ። አድማጮች፣ አሁን የምሽቱን የመጨረሻ ቅንብር ነው የምናሰማችሁ። ባህልና ማህበረሰብ። ሺኖዬና ጎቤ ልጃገረዶችና ወጣቶች በዘመን መለወጫ ወቅት የሚጫወቷቸው የባህል ጨዋታ አይነቶች ናቸው። በአዲስ አበባ የኦሮሞ ባህል ማዕከል በመከበር ላይ በሚገኘው በዚህ ባህላዊ ጨዋታ ላይ የተገኘችው ፀሐይ ዳምጠው ያጠናቀረችውን ዘገባ ለምሽቱ ባህልና ማህበረሰብ እንዲህ አሰናድተዋለች። ሽኖዬና ጎቤ የልጃገረዶችና ወጣት ወንዶች ከነሐሴ 16 ጀምሮ እስከ መስቀል ድረስ የሚያከናውኑት ባህላዊ ጨዋታ ነው። አባገዳ ጎበነ ሆላ ባህላዊ ጨዋታው የዘመን መለወጫ መገለጫ ባህል ነው ብለዋል። ኡማኒ ኦሮሞ አዳ ፊዱር አፊሰፉ ሳትራ የኦሮሞ ሕዝብ ከቀደምት ባህሉ ከራቀ ውሎ አድሯል። ከቅርብ ጊዜ ወዲህ ግን እናቶችና አዛውንቶች እንዲሁም ወጣቶች የሚያዘወትሩት ጨዋታዎች መታየት ጀምረዋል። በፊት ግን ሸነውዬና ጎቤ ጨዋታዎች እንዲህ እንዳሆኑ ነበር ሲካሄዱ የነበረው። እንደ ኦሮሞ ቀን አቆጣጠር አዲስ ዓመት የሚገባው በታህሳስና ጥር ወሮች መካከል ነው አሁን ግን ወደ ኋላ ተጎትቶ ነው በጳጉሜ ውስጥ እየተከበረ ያለው። በተለይ በመካከለኛውና ምዕራብ ኦሮሚያ አካባቢ ሸኖዬና ጎቤ የሚባሉ ጨዋታዎች ይዘወተራሉ። በተለይ ወጣቱ አዲሱን ዓመት ለመቀበል ይህን ጨዋታ ይጫወታል። ሴቶችም አዲሱን ዓመት በአቴቴ ይቀበላሉ። ጎልማሶችም የራሳቸው ጨዋታ አለዋቸው። እንግዲህ ትላንት ረስተው የነበሩ የኦሮሞ ሕዝብ ተወፊቶች አሁን በቦታው እየተመለሱ ናቸው ማለት ነው። የባህሉ ፌስቲቫል አዘጋጅ ወጣት ብሮክ ግርማ የሽኖዬና ጎቤ ባህላዊ ዳራን ያስረዳል። በዘመን መለወጫ ወቅት የሚደረግ የወጣቶች የአደባባይ ጨዋታ ነው። አባገዳዎች ለአንድ ወር ከ16 ቀን ንሳ ይገባሉ። ከሰኔ 30 እስከ ነሐሴ 16 ድረስ ማለት ነው። በዚህ ወቅት ነው አባገዳው አንድ እንጨት አካባቢው ላይ ተክሎ ይሄዳል። ያቺን የተከላት እንጨት ላይ ደግሞ የአካባቢው ህዝብ ያንን እንጨት እያመጣ እየጨመረበት እየጨመረበት ለአንድ ወር ከ16 ቀን ትልቅ ሆኖ ይጠብቃል ማለት ነው። እዛ በኋላ አባገዳው ልክ ነሐሴ 16 ከዛ ከንሳው ቦታ ሲመለስ ችቦን አብርቶ ይወጣል። የአካባቢው ነዋሪ አንድ ላይ ያበራል። ወጣቶቹ ከጭፈራው መልስ ያገኟቸውን ሽልማቶች፣ በጎች እዛው ቦታ ላይ የእርድ ክዋኔ ካደረጉ በኋላ ሁልቆ በሚባለው ስርዓት ውስጥ የማለፍ ሂደት አለው ማለት ነው። ይህ ማለት ከአሮጌው ዘመን ወደ አዲሱ ዘመን መሸጋገራቸውን የሚናገሩበት አንዱ ትልቅ ተምሳሌት ያለው ስርዓት ነው። ከዛ በኋላ ነው እንግዲህ ሴቶቹ ልጃገረዶቹ ደግሞ ሀባቢሌ ወይም ቁኒ ፈና የሚባለውን ጨዋታ ለሁሉም ቤት እየዞሩ ቁኒ እየሰጡ ባህላዊ ጨዋታውን የአዲስ ዘመን የብስራት መናገሪያ የሆነውን ይህንን ባህላዊ ጨዋታ እየተዘዋወሩ ይጫወቱታል ማለት ነው። ባህላዊ ጨዋታውን ወደፊት የአፍሪካ ወጣቶች መገናኛ መድረክ የማድረግ ዓላማ እንዳላቸው ወጣት ብሩክ ተናግረዋል። ልክ እንደ ሬቻ፣ ልክ እንደ መስቀል በዓል በአደባባይ እንደምናከብራቸው በዓል ይህም የአደባባይ በዓል ሆኖ በየአመቱ ናፍቀን ነው የምንጠብቀው በዓል ሆኖ እንዲታሰብ እንፈልጋለን። ከዚህ የምናተርፈው በጣም ብዙ ነገር ይኖራል። ከቱሪስት አትራክሽን አንጻር ከኢኮኖሚ ገበያ አንጻር የባህል ልብስ ኢንዱስትሪውን ከማሳደግ አንጻር ሁሉም ተዘጋጅቶበት ስለሚመጣ ከነዚህ አንጻር በርካታ ሀገራዊ ፋይዳ ስለሚኖረው አዲሱን ዓመት ደግሞ የምርም በምህረት በይቅርታና በመቻቻል የሚባሉትን ሀሳቦች በደንብ የሚናገር ታሪካዊ ዳራ ያለው ኢትዮጵያዊ ማንነት ያለው የገዳ ስርዓት ውስጥ ያሉ እነዚህን ሴቶች መጠቀም ቢቻል የምርም እንደ ሀገር መለወጥ የምንችለው ነገር ስላለ ለዚህ ሁሉም ሰው የሚችለውን አቀናጅተን የጋራ ኢትዮጵያዊ ቀለም ሰተነው። ነው ኢትዮጵያ አዲሱን ዓመት በዚህ መንገድ ትቀበላለች ሁሉን አቀፍ የሆነ ስዕል መፍጠር እንፈልጋለን ሽኖዬ የልጃገረዶች ሀገረዶች ባህላዊ ጭፈራ ከነሐሴ 16 ጀምሮ የሚከናወን ዝግጅት ነው ስትል በፕሮግራሙ ላይ የተሳተፈችው ወጣት አለም ትናገራለች ሽኖዬ በኦሮሞ ህዝብ ዘንድ የሚታወቅ የልጃገረዶች ጨዋታ ነው ጨዋታው የሚከናወነው የክረምት ወራት አልቆ የጸደይ ወራት ሲገባ ወይም አዲስ ዓመት መግባቱን የሚያበስር የደስታ መግለጫ ነው። እንደሚታወቀው በክረምት ውሃ ይሞላል፣ ጓደኛ ለጓደኛ ለመገናኘትም ይቸግራል። መስከረም ሲጠባ ግን ሁላችንም በደስታና በአዲስ መንፈስ የምንቀበለውና ልጃገረዶችም ካሉበት ተሰባስበው የሚጨፍሩበት ነው። ሲጨፍሩ ቁን ቡቅፋና የሚባል ስነስርዓት ያከናውናሉ። ከዛም እንዲ ሲሉ ይጨፍራሉ። በማግስቱ እኛም ተጠራርተን እንዲ ስንል እንጨፍራለን ሜቁኒ ቡቂፋና ሜቁኒ ቡቂፋን ጉርጉዳ ያኤዱ ሜ ጺጺኖ ጉዲፋን የሮ ቁኒ ወጣት ባጫ እጅሬ በዚህ ባህላዊ ጨዋታ ፕሮግራም ላይ ተሳታፊ ነበር። ጎቤ ስንጫወት ከነሐሴ 16 አንስተን ነው የምንጀምረው። ስንጫወት ብጥሌ የሚባል የተጋገረ ዳቦ ይሰጠናል። በነጋታው ደግሞ ገንዘብም በስጦታ እናገኛለን ከሰዎች፣ እንዲሁም በገም ይሰጡንም አሉ። ሌሎች ደግሞ ለመስቀል ወይም ሌላ በዓል በመጥቀስ የሚሰጡን ስጦታ ቃል የሚገቡልንም አሉ። በአዲስ አበባ ኦሮሞ ማዕከል የተዘጋጀው ይህ የሽኖዬና ጎቤ ባህላዊ ጨዋታ ዝግጅት ከጳጉሜ ሁለት ጀምሮ ለአስር ቀናት እንደሚቀጥል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን ዝግጅት በዚህ ላይ አበቃ። ነገ ምሽት እንመለሳለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደረው።